The voice of America. Be <laughs> away. Yeah, the American's radio. It's <laughs> about በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጳጉሜ 1 2013 ዓ.ም ዝግጅታችን ጀመረ። እስካሁን ባለው ወደ 528 የሚሆኑ መኪኖች እርዳታ የጫኑ ምግብ ነክ የሆኑ ምግብ ነክ ያልሆኑ እርዳታዎችን የጫኑ መኪኖች ትግራይ ተጓጉዟል። መቼ? ከሰኔ 14 በኋላ ባለው የተኩስ አቁም ውሳኔውን ያደረግነው ሰኔ 14 ነው። የኢትዮጵያ የሰላም ሚኒስቴር ሚኒስትር ሙፈሪያት ካሚል ነው ያዳመጣችሁት። በትግራይ ክልል የሰብአዊ ረድኤት አቅርቦትን በተመለከተ በዛሬው ዕለት የሰጡትን መግለጫ የያዘ ዘገባ በዓብይ ርዕስ እናስደምጣችኋለን። የትግራይ ክልል ህጋዊ መንግስት መሆኑን የሚናገረው በህወሀት የሚመራው አካል በድርድር ላይ የተመሰረተ የተኩስ አቁም ለማድረግ በኢትዮጵያ ፌዴራል መንግስት ላይ ጫና እንዲደረግ ለ55 ሀገራት ደብዳቤ ጻፈ። በተለያዩ ግንባሮች በተካሄዱ ውጊያዎች በሺዎች የሚቆጠሩ የህወሀት ተዋጊዎችን እንደደመሰሰ የኢትዮጵያ መከላከያ ሰራዊት አስታወቀ። እነዚህንና ሌሎች ቅንብሮችን ለምሽቱ ይዘንላችኋል። ጤና ይስጥልን። እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭታችንን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ አየር መንገድ ወደ ሱዳን ካርቱም ያጓጓዝኳቸው የጦር መሳሪያዎች ህጋዊ ሰነድ ያላቸውና በሱዳን መንግስት የሚታወቁ ናቸው ሲል ለአሜሪካ ድምፅ አስታወቀ። አየር መንገዱ ይህን ምላሽ የሰጠው የሱዳን ፌዛ ተከታዩን ዘገባ አሰናድታለች። የሱዳን የሀገር ውስጥ የዜና ወኪል የሆነው ሱና ትላንት እሁድ እለት ባወጣው ዘገባ ቅዳሜ እለት በመንገደኞች መጓጓዣ አውሮፕላን አማካኝነት ከአዲስ አበባ ወደ ካርቱም የገቡ የጦር መሳሪያዎች መኖራቸውን ጠቅሶ ቅዳሜ ማምሻውን በሱዳን መንግስት መወረሱንም አስታውቋል። ሱና የሱዳን ባለስልጣናት በኢትዮጵያ አየር መንገድ በኩል ከአዲስ አበባ የገባውን የጦር መሳሪያ በተመለከተ ጥቆማ እንደደረሳቸውና መሳሪያው ወዲያው በጉምሩክ መወረሱን ነው የዘገበው። አያይዞም ባለስልጣናቱን ጠቅሶ መሳሪያዎቹ እንደ አውሮፓውያን አቆጣጠር በግንቦት 2019 ዓ ም ከሩሲያ ወደ አዲስ አበባ ገብተው ለሁለት ዓመት ያህል መቆየታቸውንም ዘግቧል። የዜና ወኪሉ በአዲስ አበባ ያሉ ባለስልጣናት ያለምንም ቅድመ ማስጠንቀቂያ የጦር መሳሪያውን በመንገደኛ መጓጓዣ በኩል እንዲገባ ፈቅደዋል ያለ ሲሆን አውሮፕላኑ በሰባ ሁለት ሳጥኖች ውስጥ ያሉ የጦር መሳሪያዎችና በጨለማ የሚያሳዩ አጉሊ መነጽሮችንም የያዘ መሆኑን ጠቅሶ የሱዳን የሰኔ 30 1989 የመበታተንና የመልሶ መቋቋም ኮሚቴ መሳሪያዎቹ የሱዳን መንግስት ዴሞክራሲያዊና ሰላማዊ የሆነ ሽግግር እንዳያደርግ እክል ለመፍጠር የታቀደባቸው እንደሆኑ ያጠራጥራል ማለቱንም ዘግቧል። ይህን ተከትሎ የአሜሪካ ድምጽ የአማርኛው ክፍል ሁኔታውን ለማጣራት ባደረገው ጥረት ከኢትዮጵያ አየር መንገድ የጽሁፍ ምላሽ ያገኘ ሲሆን በጽሁፍ መልእክቱም ላይ በኢትዮጵያ አየር መንገድ አማካኝነት ወደ ሱዳን የተላኩት የጦር መሳሪያዎች የአደን መሳሪያዎች ሲሆኑ የመጓጓዣ ሰነድና ተቀባይ ያላቸው ናቸው ያለ ሲሆን የአደን መሳሪያዎቹ አዲስ አበባ ላይ በደ ደህንነት ባለስልጣናት ማጣሪያ እየተደረገባቸው ለረዥም ጊዜ መቆየታቸውን ተከትሎ ተቀባዩ አካል አየር መንገዱን በሱዳን ፍርድ ቤት መክሰሱንና መሳሪያዎቹ ካልተላኩለትም ሁለት መቶ ሀምሳ ሺህ ዶላር ካሳ እንዲከፈለው መጠየቁን ገልጾ ከባለስልጣናቱ ይለፍ እንዳገኘን በሱዳን ወደሚገኘው ተቀባይ መሳሪያውን ልከነዋል ሲል አስታውቋል። የሰነዶቹንና የመሳሪያዎቹን የመጓጓዣ ህጋዊነት የሚያረጋግጥ ደብዳቤም ከሱዳን የውጭ ጉዳይ ሚኒስቴር አለኝ ያለ ሲሆን አየር መንገዱ በትዊተር ገጹም ላይ መሳሪያው የአደን መሳሪያ መሆኑን የሚያረጋግጥ ነው ያላቸውን የተቀባዩ ፊርማና መረጃዎችን የሚያመላክቱ ሰነዶችንም በአባሪነት አያይዟል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የሶማሊያ ጠቅላይ ሚኒስትር ሞሐመድ ሁሴን ሮብሌ በዛሬ ዕለት የደህንነቱን ዋና ኃላፊ ከኃላፊነታቸው አንስተዋል። ውሳኔው ከፕሬዝደንቱና ከህዝቡ የተቃውሞ ቁጣን ቀስቅሷል። ጠቅላይ ሚኒስትሩ እርምጃውን የወሰዱት በቅርቡ ተገድለዋል የተባሉትን የሳይበር ደህንነት ሰራተኛዋን የኢክራን ታህሊል ፋራህን ጉዳይ የደህንነቱ ኃላፊ ማጣራት ባለመቻላቸው መሆኑን ተናግረዋል። የሶማሊያ ፕሬዝደንት መሐመድ አብዱላሂ መሐመድ ደግሞ የጠቅላይ ሚኒስትሩን እርምጃ ህገ መንግስታዊ አይደሉም ሲሉ ነቅፈው የደህንነት ኃላፊው ያሲን የሶማሊያ ብሔራዊ መረጃ ተቋም ዲሬክተር እንደሆኑ ይቆያሉ ሲሉ አስታውቀዋል። የሶማሊያ ፖሊስ ኃላፊም በዛሬው እለት አስቸኳይ የደህንነት ስብሰባ መጥራታቸውንም ስማቸው ያልተጠቀሰ የፖሊስ ባለስልጣናት ለሮይተርስ ተናግረዋል። ተንታኞች ይህ ልዩነት መከሰቱ በፖለቲካው ባለስልጣናት መካከል የተፈጠረውን ክፍፍል መኖሩን የሚያመለክት መሆኑን ይናገራሉ። ከዓለም አቀፍ የቀውስ ጉዳዮች ምርምር ማዕከል ሞሐመድ አማር ለሮይተርስ እንደተናገሩት በፕሬዝደንቱና በጠቅላይ ሚኒስትሩ መካከል ይፋ የወጣው ልዩነት ለተወሰነ ጊዜ ውስጥ ውስጡን ሲብላላ የቆየ ልዩነት መኖሩን ያመለክታል ብለዋል። ይህ ሁኔታ በሶማሊያ ሌላ ቀውስና አለመረጋጋትን ሊፈጥር ይችላል የሚል ስጋትም አሳድረዋል። ጊኒ ውስጥ ወታደሮቹ ፕሬዝዳንት ኦላፍ ኮንዴን ይዘው ማሰራቸውን ብሔራዊ ቴሌቪዥን አስታውቋል። ወታደራዊ ጁንታ የአገሪቱን ህገ መንግስት መሻሩን፣ የምድርና የአየር ወሰኖችን መዝጋቱን አሳውቆ በመላ አገሪቱ ላይ ሰዓት ላፊ ደንግጓል። በቪኦኤ ማዕከላዊ ዜና የተጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። ጁንታው በቅርቡ ሶስተኛ የስልጣን ዘመን ማሸነፋቸው የተነገረውን የ ሰማኒያ ሶስት አመቱን አልፋ ኮንዴን ካሰረ በኋላ ጉዳት እንዳደረሰባቸውና ሐኪሞቻቸው እያዩቸው መሆኑን አስታውቋል። አልፋ ኮንዴ ለሶስተኛ የስልጣን ዘመን የተወዳደሩት ህገ መንግስቱን ለዚያ በሚያመች ሁኔታ ማሻሻላቸውን ካሳወቁ በኋላ ነው። ወታደሮቹ ፕሬዚዳንቱን ከያዙ በኋላ በተዝረከረከ ሁኔታ ባለበሷቸው የተጨማደደ ሸሚዝና ጂንስ ሱሪ አግዳሚ ወንበር ላይ ተቀምጠው አሳይተዋቸዋል። የቀድሞ በጊኒ የፈረንሳይ ጦር አባል የነበሩት የሰራዊቱ ኮሎኔል ማማ ዱምቢያ ትላንት እሁድ የሀገራቸውን ባንዲራ ለብሰው በቴሌቪዥን ሲናገሩ የሀገሪቱ መንግስትና ተቋማቱ መፍረሳቸውን አውጀዋል። የጦር አባላት ሁሉ ከህዝቡ ጋር ቁሙ ሲሉም ዱምቢያ ጥሪ አሰምተዋል። የፖለቲካን ህይወት የግል ጉዳይ ማድረግ አበቃ፣ ይላሉ ኮሎኔል ዱምቡያ። ፖለቲካን ከእንግዲህ ለህዝብ እንጂ ለአንድ ሰው አንሰጥም፣ ነገሩን ማዳን የወታደር ተግባር ነው ብለዋል። የሚመሩትን የወታደሮች ቡድን የብሔራዊ ሰልፍና የልማት ኮሚቴ ብለው የሰየሙት ኮሎኔል ዱምቡያ ለእርምጃው የገፋቸው የመንግስቱ አስተዳደር ብልሹነት እንደሆነ ተናግረዋል። ሲኤንአርዲ በሚል ምህጻር የሚጠራው የዱምቡያ ወታደራዊ ደርግ ትላንት ማምሻውን ባወጣው መግለጫ ሁሉም ሀገረ ገዢዎች መሻራቸውንና በወታደራዊ አስተዳዳሪዎች መተካታቸውን አውጆ ተሰናባች ሚኒስትሮች ሁሉ ዛሬ ፓርላማ ውስጥ ለስብሰባ እንዲገኙ አስገዳጅ ጥሪ አስተላልፈዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መፈንቅለ መንግስቱን እንደሚያወግዝ ትላንት አስታውቋል። ከህገ መንግስቱ ውጭ የሆኑ እርምጃዎች ሁሉ የጊኒን ሰላም መረጋጋትና ብልጽግና የሚሸረሽር ሲሆን ጊኒ ለብሔራዊ አንድነት በምታደርገው ጉዞ ለማገዝ ዩናይትድ ስቴትስና ሌሎችም ዓለም አቀፍ አጋሮች ይቸገራሉ ብሏል። የውጭ ጉዳይ መስሪያ ቤቱ መግለጫ ጊኒ ሙሉ አቅሟን መጠቀም ወደሚያስችላት ሰላማዊና ዲሞክራሲያዊ መንገድ ወደሚወስድ ቅሬታዎችን በዘላቂነትና በግልጽ ለመፍታት የብሔራዊ ምክክር ሂደት እንዲጀመር ዩናይትድ ስቴትስ ጥሪ እንደምታደርግ የውጭ ጉዳይ መስሪያ ቤቱ አስታውቋል። ጊኒ ውስጥ የተፈጠረውን አለመረጋጋት ሌሎችም ዓለም አቀፍ ቡድኖች ማውገዛቸው ተዘግቧል። የቀድሞ የሊቢያ መሪ መሐመድ ጋዳፊ ልጅ የነበሩት ሳአዲ ጋዳፊ ከነበሩበት እስር ቤት መለቀቃቸውን የአገሪቱ የፍትህ ሚኒስትር አስታወቀ። እንደ ኤሮፓ አቆጣጠር በ2011 በተነሳ ህዝባዊ ተቃውሞ የተገደሉት የአምባገነኑ የሊቢያ መሪ ልጅ የነበሩት ሳአዲ ጋዳፊ ከእስር እንደተፈቱ ወዲያውኑ ወደ ቱርክ እንዲሄዱ መደረጋቸውም ተመልክተዋል። በእስር ላይ የነበሩት የቀድሞ የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ በጤንነት ምክንያት ከእስር መፈታታቸውን የመንግስት ቃል አቀባይ ጽሕፈት ቤት ትላንት እሁድ በሰጠው መግለጫ አስታውቋል። የቀድሞው ፕሬዝደንት ከሙስና ጋር ተያይዞ በቀረበባቸው ክስ ፍርድ ቤቱን ተዳፍረዋል በሚል 15 ወራት ተፈርዶባቸው ወደ እስር ቤት መግባታቸው የሚታወቅ ሲሆን ከእስራት የመለቃቃቸው ዜና የመጣው ሁለት ወር ከታሰሩ በኋላ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በአፍጋኒስታን ሰሜናዊ የአገሪቱ ግዛት በተቃዋሚዎች ስር የነበረችውን የታንጅሺር ሸለቆን መቆጣጠሩን ታሊባን ዛሬ ባወጣው መግለጫ አስታወቀ። የታሊባን ቃል አቀባይ ዛቢሁላ ሙሃጂድ ዛሬ ባወጡት መግለጫ እንዳስታወቁት ይህ ድል በመላው አገሪቱ ያለው ጦርነት አብቅቶ ወደ ብልጽግናና ወደ ነጻነት የመሸጋገርን ጎዳና ይከፍታል ብለዋል። ይሁን እንጂ በአህመድ ማሱድ የሚመሩት የተቃዋሚዎቹ ኃይል ግን በፌስቡክ በሰጡት ምላሽ የታሊባንን መግለጫ አስተባብለዋል። ታሊባን ፓንጃሽርን ተቆጣጠር ያለው ማለቱ ሐሰት ነው፣ የተቃዋሚ ኃይል አሁንም ሁሉንም የስትራቴጂ ቦታዎች እንደተቆጣጠረ ነው ሲሉም አስረድተዋል። በሌላም በኩል የዋይት ሀውስ ከፍተኛ ባለስልጣናት አገራቸው ዩናይትድ ስቴትስ አፍጋኒስታን ውስጥ ትታቸው የወጣችውን ቀሪዎቹን አሜሪካውያን እንደምታስወጣ ቃል ገብተዋል። የሪፐብሊካን ፓርቲ ቁልፍ የውጭ ጉዳይ ግንኙነት ሕግ አውጪ ሮን ክሌን ለሲኤንኤን የዜና ጣቢያ በሰጡት ቃል ዩናይትድ ስቴትስ ለሁለት አስርት ዓመታት የአልቃይዳና ታሊባንን ስትዋጋ ከቆየችበት ከአፍጋኒስታን ከሳምንታት በፊት ብትወጣም ወደ አንድ መቶ የሚጠጉ አሜሪካውያን በዚያ እንዳሉ እንደሚያምኑ ተናግረዋል። መውጣት እስከፈለጉም ድረስ እነሱን የምናወጣበትን መንገድ እንፈልጋለን ሲሉ ክሌን አክለው ተናግረዋል። በዩናይትድ ስቴትስ ፍሎሪዳ ግዛት ውስጥ የቀድሞ ባህር ወለድ ኮማንዶ አባል የነበረና ሙሉ የጦር ልብስ የለበሰ አንድ ሰው ትናንት እሁድ አንዲት እናትንና በእጇ የታቀፈችውን የሶስት ዓመት ህፃን ልጅ ጨምሮ አራት ሰዎች ላይ በመተኮስ መግደሉ ታውቋል። ታጣቂው ከፖሊሶች ጋር የተኩስ ልውውጥ ካደረገ በኋላ እጅ መስጠቱ የተገለጸ ሲሆን የአእምሮ መታወክ ችግር ያለበት መሆኑን መረጃዎች መጠቆማቸው ተመልክተዋል። በመጨረሻም የኮቪድ-19 ዜና የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ተቋም ሲዲሲ አርብ ዕለት ባወጣው ሪፖርት ኮሮና ቫይረስ በህፃናትና ታዳጊዎች ላይ አስከፊ የሆነ ህመም ያመጣል ሲል አስታወቀ። ካለፈው ሰኔ ወር ማገባደጃ እስከ ናሴ አጋማች ድረስ በተዛማችነቱ አስጊ የሆነው ደልታ የተሰኘው ቫይረስ ስርጭት መጨመሩንና በዚህ ምክንያት ሆስፒታል የሚገቡ ህፃናትና ታዳጊዎች ቁጥር በአምስት እጥፍ ማደጉንም አስታውቋል። በተጨማሪም በዩናይትድ ስቴትስ ለታዳጊዎች የኮቪድ-19 ክትባት መጀመሩን ተከትሎ በተሰራው ጥናት ያልተከተቡ ታዳጊዎች በቫይረሱ የመያዛቸው መጠን በአስር እጥፍ አይሎ መገኘቱ ተጠቁሟል። የዓለም ጤና ድርጅት ዋና ዲሬክተር ኮቪድን ለመከላከል ከሚደረገው ፍልሚያ ገና ብዙ ይቀረዋል ሲሉ ዛሬ ሰኞ በሰጡት መግለጫ አስታወቁ። የዓለም ጤና ድርጅቱ ዲሬክተር ዶክተር ቴድሮስ አድሃኖም የደቡብ እስያ አገሮች ኔፓል ላይ ለሚያደርጉት የዓለም ጤና ድርጅት ስብሰባ ከሮም ባስተላለፉት መልእክታቸው የወረርሽኙ ተሞክሮ እንደሚያሳየው የትኛውም አገር ቢሆን ትኩረቱን ከኮቪድ ላይ ሊያነሳ አይችልም። ችላ ማለት በራሱ የቫይረሱ ያህል አደገኝነት ይኖረዋል በንቃት መከታተላችንን መቀጠል ይኖርብናል በማለት አሳስበዋል። ወረርሽኙ አሁን ባለበት መጠን ዳግመኛ እንዳይመጣ ማድረግ ይኖርብናል ያሉት ዲሬክተሩ ከአንድ እስከ ሁለት ከመቶ ድረስ ብቻ ነዋሪዎቻቸውን ያስከተቡ አገሮች መኖራቸውን ጠቅሰው እንዲህ ያለ አድሎ ዳግመኛ መፍቀድ አይኖርብንም ብለዋል። የምሽቱ ዜና በዚሁ አበቃ። ጤና ይስጥልን። የዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አጉሜ 1 2000 13 ዓ ም ዝግጅታችንን ነው በመከታተል ላይ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ እንደምጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ከተናጥል የተኩስ አቁም ውሳኔ ወዲህ የኢትዮጵያ መንግስት ወደ ትግራይ ክልል ከ500 በላይ የጭነት ተሽከርካሪዎች ምግብና ምግብ ነክ ያልሆኑ የእርዳታ ቁሳቁሶች መላኩን የሰላም ሚኒስቴር አስታውቋል። የእርዳታው እንቅስቃሴ እንዳይፈጣ እንዳይፋጠን እንቅፋት የፈጠረው ህወሓት ነው ብሏል። ሚኒስትሩ ከበባ ውስጥ መሆኑን የሚናገረው ህወሓት በበኩሉ የትግራይ ህዝብ የእርዳታ እህል እንዳያገኝ መንግስት ነው እንቅፋት የፈጠረው ይላል። በሌላ በኩል አንዳንድ መንግስታዊ ያልሆኑ ድርጅቶች መንግስት በአሸባሪነት ለሰየመው ኃይል የጦር መሳሪያ ሲያቀብሉ መያዛቸውን የሰላም ሚኒስቴር ባወጣው መግለጫ አስታውቋል። መለስካቸው አምሃ ዝርዝሩን ከአዲስ አበባ እንደሚከተለው ያሰማናል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ዛሬ በጽፈት ቤታቸው በሰጡት ጋዜጣዊ መግለጫ በአንዳንድ ዓለም አቀፍ ድርጅቶችና መንግሥታዊ ያልሆኑ ድርጅቶች ሰሞኑን በተደጋጋሚ እንደሚገለጸው የእርዳታ ቁሳቁስ ጭነው ትናንትናና ከትናንት ወዲያ ትግራይ የገቡት 152 መኪናዎች ብቻ ሳይሆኑ ከተኩስ አቁሞ ወዲህ ወደ ትግራይ የገቡት ከ500 መኪናዎች በላይ ናቸው ብለዋል። ሚኒስትሯ እንዳብራሩት የእርዳታ ቁሳቁሶችን ወደ ትግራይ ሲገቡ የቆዩት በየብስ ብቻ ሳይሆን በአየር ጭምር እንደሆነ ተናግረዋል። እስካሁን ባለው ወደ 528 የሚሆኑ መኪኖች እርዳታ የጫኑ ምግብ ነክ የሆኑ፣ ምግብ ነክ ያልሆኑ እርዳታዎችን የጫኑ መኪኖች ትግራይ ተጓጉዟል። መቼ? ከሰኔ 14 በኋላ ባለው የተኩስ አቁም ውሳኔውን ያደረግነው ሰኔ 14 ነው። ከዛ በኋላ ባለው ጊዜ ቀደም ሲል የነበረው ስቶክ አለ። በተጨማሪነት ደግሞ ወደ 528 ገደማ የሚሆኑ መኪኖች እዛ ደርሰዋል ማለት ነው። ከ ከ14ሺህ ሜትሪክ ቶን በላይ እህል የያዙ ናቸው። ምግብ ነክ የሆኑ ጉዳዮችን፣ ቁሳቁሶችን የያዙ ናቸው። ከአራት ሺህ ሜትሪክ ቶን በላይ ምግብ ነክ ያልሆኑ ቁሳቁሶችም እንደዚሁ ትራንስፖርት ተደርገዋል። እዚህ ውስጥ መድኃኒቶችንም ጨምሮ ሌሎች የንጽህና መሰል ጉዳዮችንም ያካተተ ነው። ሚኒስትሯ አክለውም መንግስት የትግራይ ህዝብ ማግኘት የሚገባውን መሰረታዊና ሰብአዊ አገልግሎት ለማሟላትና ኃላፊነቱንም ለመወጣት የሄደበት ርቀት በየትኛውም መመዘኛ የሚያስመሰግነው እንጂ የሚያስወቅሰው አይደለም ብለዋል። ይሁንና አሸባሪ ነው ያሉት ህወሀት በተቃራኒው የእርዳታው ስራ እንዳይፋጥንና እንዳይሳለጥ ወሳኙን ሚና ተጫውተዋል ሲሉ ከሰዋል። የለየናቸው የሰብአዊ እርዳታ ማድረሻ ኮሪደሮች በተገቢው አገልግሎት እንዳይሰጡ መንግስት የወሰደውን የተኩስ አቁም ውሳኔ በቲፒኤልኤፍ በኩል አላማውን እንዳያሳካ የማድረግ ስራ በተግባር በተጨባጭ አማራ ክልልና አፋር ክልልን በመውረር አሳይቷል ማለት ነው። ይሄ ማድረሻ ኮሪደሮች የጠበቡ እንዲሆኑ አድርጓል። በአማራ በኩል አለ ያልነውን አማራጭ መጠቀም እንዳይቻል ሆኗል። በአፋር በኩል የነበረው አማራጭ ችግር እየገጠመው እንደሰማችሁት ከሁለት መቶ በላይ ንጹሐን ዜጎች በአፋር በኩል በአማራ በኩልም በርካታ ዜጎች ጉዳት እንዲደርስባቸው ሆኗል። ቲፒኤልኤፍ በከፈተው ጦርነት ስንጀምርም ተገደን የገባንበት የህልውና ዘመቻ ነው። ሁላችሁም እንደምታውቁት ለሰላም ያለንን ዝግጁነት ለማሳየት ባደረግነው ጥረትም በቲፒኤልኤፍ በኩል ተቀባይነት ሳያገኝ ቀርቶ ይልቁኑ እነዚህ ክልሎች ላይ የሚገኙ ህዝቦችን ለሞት ለመፈናቀል የዳረገ ሁኔታ ተከስቷል። በየብስ መተላለፊያ ይሆናሉ ተብለው ከተመረጡት መካከል በአፋር ክልል በኩል ያለውን መተላለፊያ ያጋጠሙትን ችግሮችም ዘርዝረዋል። የአፋር ሩትን ተከትሎ በየጊዜው የሚፈጸሙ ትንኮሳዎች እህል ለማድረስ ይንቀሳቀሱ የነበሩ የትራንስፖርት አገልግሎቶች ሚናቸውን እንዳይወጡ እንዲስተጓጎል፣ ለቀናት እዛው ሰመራ ላይ እንዲቆዩ አስገዳጅ የሆነ ሁኔታ ተፈጥሯል ማለት ነው። ይሄም ሆኖ ይሄንን ሂደት በተቻለ መጠን ለማሳለጥ ከክልል አመራሮች ጋር ከህብረተሰቡ ጋር ሆነን በርካታ ስራዎችን ስንሰራ ቆይተናል። ቅድም እንደጠቀስኩት በተለይም እየመጣ ትንኮሳ ጥቃት የሚፈጽምባቸው ቦታዎች ላይ አንዳንድ ጊዜ መተላለፊያ መንገዶቹ ራሳቸው ላይ የሚፈጸም ጥቃት ስለሆነ ሾፌሮች ስጋት እየገባቸው አንሄድም የሚሉበት ተጨባጭ ሁኔታ አጋጥሟል። በሌላ መንገድ ደግሞ በቲፔሌፍ የተባረሩ ሾፌሮችም አሉ ማለት ነው። ታማኝ ሾፌሮችን እየፈለገ ነው ይግቡ ይውጡ የሚለው 13 ገደማ ሾፌሮች ከአሁን ቀደም ውጡ ተብለው እንዲወጡ ተደርገዋል። በተቃራኒው አንዳንድ መንግስታትና የእርዳታ ድርጅቶች የኢትዮጵያ መንግስት እርዳታው በተሎ እንዳይጓዝና እንደ አስቸኳይነቱ ለሕዝቡ እንዳይደርስ እንቅፋት ይፈጥራል ሲሉ ይከሳሉ። መንግስት በአሸባሪነት የተሰየመው የህወሓት ቃል አቀባይ እንደሆኑ የሚነገርላቸው አቶ ጌታቸው ረዳም መንግስት ትግራይን ለቆ የወጣው ጉሮሯችንን ለማነቅ ነው ሲሉ መደመጣቸው አይዘነጋም። ወይዘሮ ሙፈሪያት በዚህ መግለጫቸው እንዳሉት በዚህ ረገድ ለፍርድ የሚያስቸግር ጉዳይ እንደሌለ ይጠቁማሉ። መንግስት በተግባር እያደረገ የሚገኘው የሚታይ ነው። በእርሳቸው አገላለጽ የህዋትና የአንዳንድ መንግሥታዊ ያልሆኑ ድርጅቶች የተግባር ህብረትም በማስረጃ እየተረጋገጠ ነው ሲሉ ይዘረዝራሉ። ከየብስ አማራጭ አኳያ ትንሽ ረዘም ያሉ ሂደቶች ነበሩት። በእንደዚህ አይነት አስቸጋሪ ጊዜ ሰብአዊ አገልግሎትም የሀገር ደህንነትም እኩል ሚዛን አላቸው። ሴኪሪቲ ኮምፕሮማይዝ ልናደርግ አንችልም። እንደሰማችሁትም ተጨባጭ ማስረጃዎችንም አግኝተናል። ከአሁን ቀደም አንዳንድ መንግስታዊ ያልሆኑ ድርጅቶች ከዓላማቸው ውጪ ለአሸባሪው ሀይል መሳሪያ ሲያቀብሉ፣ መድኃኒት ሲያቀብሉ፣ ምግብ ዳይቨርት ሲያደርጉ አግኝተናል። ይሄ አሉባልታ አይደለም፣ ወሬ አይደለም። ተነጋግረናል። ተደጋጋሚ ማስጠንቀቂያ ሰጥተናል። ይሄ አይፈቀድም አይፈቀድም። ይሄ ስለማይፈቀድ ጠንከር ያለ ፍተሻ እናደርጋለን። ሚስጥር አይደለም። ማለት እነዚህ በስም ያልጠቀሷቸውና ከዓላማቸው ውጭ ሲንቀሳቀሱ ተገኙ ባሏቸው ድርጅቶችም መንግስት እርምጃ እንደወሰደ ሚኒስትሯ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የትግራይ ክልል ህጋዊ መንግስት መሆኑን የሚናገረው በህወሓት የሚመራው አካል በኢትዮጵያ ፌዴራል መንግስት ላይ ጫና እንዲደረግ የሚጠይቅ ደብዳቤ ለ ሃምሳ አምስት የተለያዩ ሀገራትና ተቋማት ጽፏል። ኃይሎቹ በአማራና አፋር ክልሎች የሚያደርጉትን የድል ግስጋሴ መቀጠላቸውን የጠቀሰው ይሄው አካል ዘላቂ መፍትሄ የሚመጣው ግን በድርድር ላይ በተመሰረተ ተኩስ አቁም መሆኑን አመልክቷል። ለዚህም ሀገራቱ በኢትዮጵያ ፌዴራል መንግስት ላይ ጫናና ግፊት እንዲያደርጉ በደብዳቤው ጠይቋል። የመቀሌው ዘጋቢያችን ሙልጌታ አጽባሃ ደብዳቤውን በተመለከተ ያጠናቀረውን ዘገባ እንደሚከተለው እናቀርበዋለን። አሁንም የትግራይ ክልል ፕሬዚዳንት መሆናቸውን በሚናገሩት የህወት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተፈረመው ደብዳቤ ለ55 አገራትና ዓለም አቀፍ ተቋማት የተላከ ነው። ደብዳቤው በትግራይ ተጀመረ ያለው ጦርነት በህዝቡ እንዲሁም በንብረት ላይ ያደረሰውን ጉዳት ይዘረዝራል። ቀውሱ በሰላማዊ መንገድ እንዲቆም ከመጀመሪያውም ፍላጎት እንደነበራቸው የሚገልጸው በዶክተር ደብረጽዮን የተፈረመው ደብዳቤ አሁንም በመርህ ደረጃ ችግሩ በሰላማዊ መንገድ እንዲፈ ጣ የክልሉ አቋም መሆኑን አስታውቋል። ኃይሎቻችን በአፋርና አማራ ክልሎች የሚያደርጉትን የድል ግስጋሴ የቀጠሉ ቢሆንም ዘላቂ መፍትሄ የሚመጣው ግን በድርድር ላይ በተመሰረተ የተኩስ አቁም መሆኑን በጥብቅ እናምናለን በማለትም ይቀጥላል ደብዳቤው። እናም ደብዳቤው የተላከላቸው ሀገራትና ተቋማት የኢትዮጵያ ፌዴራል መንግስት የሰላም አማራጭ እንዲቀበል ጫና እንዲያደርጉ ጥሪ አቅርቧል። የኢትዮጵያ መንግስት በበኩሉ በተደጋጋሚ ባወጣቸው መግለጫዎች ህወትን በጠባጫሪነት እና በጦረኝነት ወንጅሏል። ለዚህ በማሳያነት የሚጠቅሰው ደግሞ ባለፈው ሰኔ ከታወጀው የተናጥል የተኩስ አቁም በኋላ ህዋት ያደረገውን እንቅስቃሴ ነው። ህዋት የተኩስ አቁሙን አጋጣሚ ለሰላምና ለክልሉ አርሶ አደሮች የእርሻ ጊዜ እንዲውል ከማድረግ ይልቅ ጦርነቱን ወደ አፋርና አማራ ክልሎች ማስፋፋቱን ፌዴራል መንግስቱ ይገልጻል። የአማራና የአፋር ክልል መንግስታት በበኩላቸው መንግስት ካወጀው የተናጠል የተኩስ አቁም በኋላ በተደጋጋሚ ባወጧቸው መግለጫዎች በህወሀት ወረራ እንደተፈጸመባቸው፣ በጦርነቱ ውስጥ ምንም ተሳትፎ የሌላቸው ሰላማዊ ሰዎች ላይ ከፍተኛ ጥቃት መድረሱን በዝርዝር ሲያስረዱ ቆይተዋል። በተጨማሪም ዘረፋና ንብረት መውደም፣ አሸባሪ ሲሉ በጠሩት ህወሀት እንደተፈጸመባቸው ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል ለ55 ሀገራት በጻፉትና በድርድር ላይ የተመሰረተ የተኩስ አቁም እንዲደረግ በሚጠይቀው በዚህ ደብዳቤ የኢትዮጵያ መንግስት የተናጠል ተኩስ አቁም ቢያውጅም በተግባር ሲታይ ግን ችግሮችን በሰላም ለመፍታት ፍላጎት የለውም ብለዋል። ለዚህ እንደ ምክንያትነት በደብዳቤው ላይ ከተጠቀሱት ጉዳዮች አንዱም ለትግራይ ሕዝብ የሰብአዊ እርዳታ እንዳይደርሰው ከበባ ውስጥ እንዲገባ ተደርጓል የሚል ነው። ቀውሱ በሰላማዊ መንገድ እንዲቋጭ ሁሉም የሰብአዊ ድጋፍ ሰጪ ተቋማት ለትግራይ ክልል እርዳታ ማቅረብ እንዲችሉ የሚያስችል ያልተገደበ ተደራሽነት እንዲኖራቸውና በክልሉ ይገኛሉ ያሏቸው የኤርትራና የአማራ ኃይሎችም እንዲወጡና ዓለም አቀፍ ማህበረሰብ የሚመራው ወደ ተኩስ አቁም የሚወስድ ሁሉን አቀፍ ውይይትና ድርድር እንዲካሄድም ጥሪ አቅርበዋል። በሌላ በኩል በሰኔ ወር የታወጀው የተናጥል የተኩስ አቁም የመጨረሻ እድል እንደነበር የሚገልጹት የፌዴራል መንግስቱ ባለስልጣናት ቀጣዩ ሂደት በህወሓት ላይ የማያዳግም ሲሉ የገለጹትን እርምጃ መውሰድ መሆኑንም እየተናገሩ ይገኛሉ። ለተለያዩ አገራትና ተቋማት የተጻፈውን ደብዳቤ በተመለከተ እስካሁን ከኢትዮጵያ መንግስት የተሰጠ ቀጥተኛ ምላሽ የለም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት የሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንውሰዳችሁ። በተለያዩ ግንባሮች በተካሄዱ ውጊያዎች በሺዎች የሚቆጠሩ የህወሓት ተዋጊዎችን እንደደመሰሰ የኢትዮጵያ መከላከያ ሰራዊት አስታወቀ። የሰራዊቱ የመከላከያ ግንባታ ስራዎች አስተባባሪ ሌተናል ጀነራል ባጫ ደበሌ ለጋዜጠኞች በሰጡት መግለጫ ሰራዊቱ በአራት አርሚ ተደራጅቶ ጥቃት ለመፈጸም ሞክሯል ባሉት የህወሓት ኃይል ላይ ድል መቀዳጀቱን ገልጸዋል። መስፍን አራጌ ዝርዝሩን ያሰማናል። የትግራይ ክልል መንግስት እንደሆነ የሚገልጸው ህወሓት መራሹ አካል በአማራና አፋር ክልሎች የሚያደርገውን የድል ግስጋሴ የመቀጠሉን ጠቅሶ ዘላቂ መፍትሄ ግን እንዲመጣ በድርድር ላይ የተመሰረተ የተኩስ አቁም ስምምነት እንዲፈጸም የሚጠይቅ ደብዳቤ ለተለያዩ ሀገራት ልኳል። ከቀናት በፊት ለጋዜጠኞች መግለጫ የሰጡት የኢትዮጵያ መከላከያ ሰራዊት የመከላከያ ግንባታ ስራዎች አስተባባሪ ሌተናንት ጄኔራል ባጫ ደበሬ በበኩላቸው መንግስት ወታደራዊ ድል አስመዝግቧል ሲሉ ነበር የተናገሩት። ህወሓት መንግስት ያወጀውን የተናጠል ተኩስ አቁም ስምምነት ባለመ በመቀበል ከተለያዩ የትግራይ ክልል ሰራዊት በማሰባሰብ የአማራንና የአፋር ክልሎችን ወርሯል። ወታደራዊ ስልጠና ያልወሰዱና እድሜያቸው ለውትድርና ያልደረሱ ህጻናትን ጭምር በውጊያ ላይ አሳትፏል ሲሉ ይከሳሉ። ጄኔራሉ ጁንታው ኢትዮጵያን የመበተን አላማ አድርጎ እንቅስቃሴ ከጀመረ በኋላ በአስር ሺዎች የሚቆጠሩ የትግራይ ወጣቶችን በማሰለፍ በአራት አርሜ ራሱን በማደራጀት በአማራ ክልል አካባቢ የሚያደርገውን ወረራ ቀጥሎበት ይገኛል። ጀኔራሉ በአራት አርሚ ራይቶ ክልል ውስጥ ወረራ ፈጽሟል ያሉት ኃይል ከፍተኛ ኪሳራ እንደደረሰበት ነው በመግለጫቸው ያስታወቁት። አርሚ አንድ በሶስት ኮሮች በዘጠኝ ክፍለ ጦሮች የተከፋፈለ መሆኑን የሚያመለክቱት ጄኔራሉ በእነዚህ ስር ህወሀት ያሰለፋቸው ተዋጊዎች ቁጥር ከፍተኛ እንደነበር አመልክተዋል። እነዚህ ክፍለ ጦሮች ወታደራዊ ልምድ ባላቸው ሰዎች ሲመዘን የሰው ኃይሉ ከፍተኛ ይሆናል። እነዚህ ክፍለ ጦሮች ሙሉ በሙሉ ተደምስሰዋል። በዚህ ጦርነት በሺዎች የሚቆጠሩ የህወሀት ተዋጊዎች እንደተገደሉ እንደቆሰሉና እንደተማረኩ በጋዜጣ መግለጫቸው አስታውቀዋል። ኪሳራቸው ዘግናኝ ነው። ከፍተኛ የሆነ የትግራይ ወጣት ነው እያለቀ ያለው። ግን ደግሞ የነዚህን የአሸባሪዎች ድርጊትና የአሸባሪነት ባህሪያቸውና ተግባራቸው የኢትዮጵያ ህዝብ በሙሉ በተለይም የትግራይ ህዝብ ማወቅ ስላለበት መግለጽ የግድ ይሆናል። በዚህ መሰረት የተገደሉት አምስት ሺ ስድስት መቶ በላይ ናቸው። የቆሰሉት ከሁለት ሺ ሶስት መቶ በላይ ናቸው። እነዚህ የቆሰሉት ቆስሏል ብለናል። በጀግናው የአየር ኃይላችን ቁስለኛ የሚያሰባስቡበት አካባቢ በተደረገ የአየር ጥቃት፣ እነዚህም ህይወታቸው ሊያልፍ እንደሚችል እርግጠኞች ነን። ይሄኛውን አጣርተን ወደፊት የምንገልጽ ይሆናል። የተማረኩት ሁለት ሺ ናቸው። የተቀሩት እግሬ አውጪኝ በማለት ስልጠናም ስለሌላቸው በፍላጎትም እየተዋጉ ባለመሆኑ ወደ መጡበት በመበታተን ተመልሰዋል። ጁንታው በዚህ አካባቢ ወደ ውጪ ወደ ሱዳን የማስወጫ መንገድን ሙሉ በሙሉ ተዘግቶበታል። የህወሀት ተዋጊዎች ከመከላከያ ሰራዊቱ ጋር በሚያደርጉት ጦርነት ብቻ አይደለም እየሞቱ ያሉት ባይ ናቸው ጄኔራሉ። በዚህ አካባቢ በተደረጉ ጦርነቶች በጣም አስቀያሚ የሆኑ ኢሰብአዊ ድርጊቶችንና የጁንታውን የአሸባሪነት ተግባርም ለማየት ችለናል። እያንዳንዱ የትግራይ ወጣት በተደረጉት ጦርነቶች ብቻ አይደለም ህይወቱን እየከፈለ እየገበረ ያለው። በጋሽና ግንባር ተሰልፏል ባሉት አርሚ ሁለት ላይ መከላከያ ሰራዊት ተመሳሳይ ድል ማስመዝገቡን ጄኔራል ባጫ ገልጸዋል። ይህ ኃይል ከክምር ድንጋ ጀምሮ ደብረዘቢት፣ ኮኪት እና እስከ ጋሸና ባሉት አካባቢዎች ከፍላቂት ወደ ጋሸና እየፈረጠጠ ይገኛል። በዚህ አካባቢ በተደረጉት ውጊያዎች ይሄ ኃይል ያሰለፈው አንድ ኮር ሁለቱ ክፍለ ጦሮች ተደምስሰውበታል። ከነዚህ ክፍለ ጦሮች ከተደመሰሱት አሁንም የሰው ኃይሉ አራት ሺ አንድ መቶ በላይ ተገሎበታል። የቆሰለ ሁለት ሺ ሶስት መቶ በላይ ይሆናል። የተቀረው ተበታት ነው ወደ መጡበት በግልም በቡድንም ጦርነቱን መሸከም ባለመቻላቸው እየፈረጠጡ ይገኛሉ። ጄኔራሉ የውጭ ኃይል ታክሎበታል ያሉትና ጎንደርን ለመቆጣጠር የተደረገውንም ሙከራ ሰራዊቱ ማክሸፉን ጠቅሰዋል። ይሄ ኃይል በምዕራብ ኢትዮጵያ በቤኒሻንጉል በኩል ታላቁን የህዳሴ ግድብ ለማሰናከልም ሁለት ተደጋጋሚ ሙከራዎች በማድረግ በመጀመሪያው አምስት መቶ አካባቢ የሚደርስ የሰው ኃይል ሲመጣ መቶ ዘጠና ተገለውበት ወደ ነበረበት ሲመለስ፣ በሚቀጥለውም እንደዚህ ሁለት መቶ አካባቢ ሲመጣ ከዚህ ውስጥ ወደ ስልሳ የሚደርስ የሰው ኃይል ተመትቶበት ወደ መጣበት ወደ ሱዳን ተመልሰዋል። በእነዚህ አካባቢዎች የጁንታው ሙከራ ከውጭም ከውስጥ ውጊያውን በማቀናጀት የውጭ ቅጥረኞችንም በመጠቀም ኢትዮጵያን ለመበተን ሲደረግ የነበረው ሙከራ አልተሳካም፣ ከሽፏል። ጦርነቱ ቀጣይ ነው። በሌላ በኩል በወሎ ግንባር በተሁለደሬ ወደ ሀይቅ ከተማ ለመግባት ወታደራዊ ጥቃት ሰንዝሯል ባሉት የህወሀት ኃይል ላይ ድል መቀዳጀታቸውን በአካባቢው የሚገኘው የ121ኛ ኮር አዛዥ ብርጋዴር ጄኔራል ሻምበል ፈረደ በአካባቢው ለተገኙት የጋዜጠኞች ልዑካን ገልጸዋል። ለአንድ ሶስት ወር የሚሆን ያለማቋረጥ አንድ ቀንም ረፍት የሌለው በርካታ ውጊያዎች እየተካሄዱ ነው የቆዩት። ሰሞኑን ደግሞ በቅርብ ጊዜ ከኒኒበር ጀምሮ ወደ ታች በዚህ በቀይ በኩል ድረስ ከፍተኛ ውጊያ እየተደረገ ነው የነበረው ጠላት በተለያዩ አቅጣጫዎች በርካታ ሙከራዎች አድርጎ በከፍተኛ ሁኔታ እየተመታ እስከ ትናንትና ድረስ የተለያዩ ክፍሎችን እየቀያየረ በማምጣት ክፍሎቹን ሞካክሮ ሞካክሮ ከዛ በላይ መሄድ የማይችልበት ደረጃ ደርሶ አሁን በተጨባጭ ወደኋላ እየሸሸና እየፈረጠጠ ነው የሚገኘው። ኃይላችንም እየተከተለ ና እያሰሰ እየመታው ነው ያለ በጋሽና ና ስሪንቅ አካባቢዎች ቁጥራቸው የበዛ ብርጌዶችንና ሰራዊት ደምስሰናል ሲሉ የፌዴራሉ መንግስት በሽበርተኝነት በፈረጀው ና ህውሀት የሚመራው ራሱን የትግራይ ኃይሎች እያለ የሚጠራው አካል ቃል አቀባይ ከሁለት ሳምንታት በፊት በሰጡት ጋዜጣዊ መግለጫ ተናግረው ነበር። የህወሀት ስራ አስፈጻሚ ና የትግራይ ማዕከላይ ዝ የሚሉት አካል አባል ጌታቸው ረዳ ሰራዊታቸው ትርጉም ያለው ድል እንዳስመዘገበ ና ከሌሎች አጋሮቻቸው ጋር በአሸናፊነት እየገሰገሱ መሆናቸውን እንዲሁም ፖለቲካዊ ስኬት እንደተጎናጸፉ በቅርቡ መናገራቸው ይታወሳል። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በወዲያኛው ሳምንት መጨረሻ በኢትዮጵያ ጉዳይ ላይ ሲመክር ሁሉም ወገኖች ተኩስ ወደ ማቆም ድርድር በአፋጣኝ እንዲገቡ አሳስቦ ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ እናልፋለን። ወደ ባህር ዳር ነው የምንወስዳችው የኢትዮጵያ ሃይማኖት ተቋማት ህብረት ኢትዮጵያ አሁን ካለችበት ችግር ለመውጣት ያስችላታል በሚል ያወጁትን የአምስት ቀናት የጳጉሜ ወር ጾምና ጸሎት ተከትሎ ዘጋቢያችን አስቴር ምስጋናው በባህር ዳር ከተማ ተዘዋውራ የተወሰኑ ሰዎችን አነጋግራለች። በተከታዩ ዘገባ ትዳስሰዋለች። በኢትዮጵያ ኦርቶዶክስ ተዋሕዶ የፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተ ክርስቲያን ቅጥር ግቢ ውስጥ ያገኘኋቸው መጋቤ እህትና ይላቅ ተገኘ በህብረቱ የተላለፈውን ትዕዛዝ እየፈጸሙ እንደሆነ ተናግረዋል። በመጽሐፍ ቅዱስም እንደምናየው የነነዌ ሰዎች በሀገራቸው ላይ ማአት በመጣ ጊዜ ሶስት ቀን ሙሉ ከንጉስ ጀምሮ እስከ ተራው ሰው በጾም በጸሎት በሱባኤ እግዚአብሔርን ለመኑ። እግዚአብሔርም ደግሞ ጸሎታቸውን ልመናቸውን ሰምቶ ከዚህ አድነዋል። አገራችን ኢትዮጵያ ከተደቀነባት ከመጣባት መከራ ትድን ዘንድ መከራውንም እንዲው እግዚአብሔር በእውነት ይበቃል ብሎ ይህን የመከራ ጊዜ ስለመረጣቸው ሰዎች ያሳጥርልን ዘንድ ይሄ አዋጅ ታውጇል። ስለዚህ በደስታ ተቀብለን አሁን ሁላችንም በያለንበት እግዚአብሔርን እየለመን ነው። አሁን የዛሬ የምታየኝ አሁን በዚህ ሰዓት ያገኘሽም ቤተ ክርስቲያን ውስጥ ነው። ይሄ የመጣውም ጦርነት ክፉም ስለሆነ በዚያ በኩልም የሚሞተው በዚህ በኩልም የሚሞተው ሁሉም የአንድ አገር ዜጋ በመሆኑ ቀጥሎም ደግሞ ከጦርነቱ እንኳን ቢበርድ ደግሞ ቀጥሎ ደግሞ ረሃብ አለ። ለምን እንደምታየው አልታረሰም፣ ምን አልተባለም ከፍተኛ የኑሮ ውድነት አለ። ከዚያም በላይ ደግሞ በሽታ አለ። ይሄ ሁሉ የተቀነባበረ በሀገራችን ላይ የመጣውን መዓት ልናስወግደው የምንችለው ወደ እግዚአብሔር ስንለምን ነው፣ ስንማጸን ነው። እግዚአብሔር ደግሞ በእውነት ከለመኑት የሚሰማ እውነተኛ አምላክ ነው። ሌላዋ በዚህ ቤተ ክርስቲያን ውስጥ ለጸሎት የተገኙት እማማ ወጥ ያድማሱ ናቸው። በአሁኑ ሰዓት አገራችን ምን ላይ እንዳለች እያየን ነው፣ እየሰማነ ነው እና በጸሎት መዳን እንደምንችል እናምናለን። በሌላ በኩል ይህንኑ የሃይማኖት አባቶቻቸውን የጾምና ጸሎት አዋጅ ተግባራዊ በማድረግ ላይ እንደምትገኝ የገለጸችው የእስልምና እምነት ተከታዩዋ ሀዋ መሀመድ ሀገሯ ከችግር እንድትወጣ በጸሎት እየለመነች መሆኑን ትናገራለች። አሁን በኛ እምነት ዱአ ለሁሉም ነገር መፍትሄ ነው የሚባለው እና ደግሞ በዘረኝነትም በምንም ነው ግጭት ለኢትዮጵያ ላይ እየተፈጠረ ያለው ረሱል ሰለላሁ አለይሂ ወሰለም ምን ብለዋል? ዘረኝነት ጥንብናት ብለዋል። ስለዚህ አሁን እየመጣብን ያለውን ነገር በዱዓ በጾም ነው ልናሳልፈው የሚገባው ፈጣሪ እኔን ለመናችሁ ባዶቻችሁን አልሰዳችሁም ብሏል። ስለዚህ እሱን ከለመን ምንም መፍትሄ የማይገኝበት ምክንያት የለም። ከወንጌል አማኞች መጋቢ የተመስገን አብርሃ የሃይማኖት ተቋማት ህብረት ያወጀው የጾምና የጸሎት መርሃ ግብር ወቅቱን የዋጀ ነው ብሏል። እንግዲህ በሀገር አቀፍ ደረጃ ኢትዮጵያ የሃይማኖት ተቋማት በሀገር አቀፍ ደረጃ አሁን በኢትዮጵያ ላይ በተከሰተው ችግር ጾምና ጸሎት ታውጇል። የሃይማኖት አባቶች አውጀዋል። እውነት ነው። ሀገራችን ኢትዮጵያ አሁን ያለችበት ሁኔታ ዘርፈ ብዙ ችግር ውስጥ ነው ያለችው። ረሃብ አለ፣ ጦርነት አለ፣ መፈናቀል አለ። በየቦታው ሰዎች በየቀኑ የሰው ደም እየፈሰሰ ነው። ስለዚህ ለዚህ ደግሞ መፍትሄው እንደ ሃይማኖት ሰው እግዚአብሔር ነው ብለን ነው የምናምነው። ስለዚህ እግዚአብሔር ለሀገራችን ምረት እንዲያመጣ አሁን ሀገራችን ላይ የተከሰቱትን በጣም ከባድ ረሃብ፣ ችግር፣ መፈናቀል፣ ጦርነቶችን እንዲያስቆም እኛም ተቀብለን በየቦታው እየተጸለይ ነው። እግዚአብሔር ጸሎትን የሚሰማም የሚመልስ አምላክ ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ጸሎቶቻቸውን ለመስማት የተከፈቱ ናቸው ይላል። ስለዚህ የእግዚአብሔር ዓይኖች ወደ እኛ እንደሆኑ፣ ጆሮዎቹም ደግሞ የእኛን ጸሎት ለመስማት የተከፈቱ እንደሆነ የእግዚአብሔር ቃል ይነግረናል። እሱንም ማምነን ደግሞ እየጸለይን ነው። መልስም ደግሞ እንጠብቃለን፣ እናገኛለን። በኢትዮጵያ የሃይማኖት ተቋማት ሕብረት የጠራው ሀገራዊ የጾምና የጸሎት መርሃ ግብር እስከ ጳጉሜ አምስት ድረስ ይቆያል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ወደ መጀመሪያው አጋማሽ የመጨረሻ ዘገባችን ነው የምናልፈው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ሀሪኬን አይዳ የተባለችው ከባድ የውቅያኖስ ወጀብ ርዝራዥ ያስከተለችውን ጉዳት ለመገምገም በዚህ ሳምንት ወደ ኒውዮርክና ኒው ጀርሲ ይጓዛሉ። በወዲያኛው ሳምንት እሁድ ሉዊዚያና የን የመታው ወጀብ ወደ ምስራቃዊው የጠረፍ አካባቢ አቅንቶ የብዙ ሰዎችን ሕይወት ያጠፋ ጉዳት አድርሷል። ብዙ ሚሊዮኖች የኤሌክትሪክ ኃይል ተቋርጦባቸዋል። አራሽ አራብ ሳዲ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ኒውዮርክና ኒውጀርዚ የሄሪኬን አይዳ ርዝራዥ ያደረሰውን ጥፋት የማጽዳቱን ስራ ተያይዘውታል። ባለፈው ሳምንት አይዳ ሉዊዚያናን ክፉኛ ደብድባለች። በብዙ ሚሊዮኖች የተቆጠሩ ነዋሪዎች የኤሌክትሪክ ኃይል ተቋርጦባቸዋል። ምናልባትም ለሳምንታት ላይቀጠልላቸው እንደሚችል ነው የተገለጸው። እንደ አውሮፓውያን አቆጣጠር በ2005 ዓ ም ሄሪኬን ካትሪና ሉዊዚያናን ከመታቻት በኋላ በቀጠሉት 16 ዓመታት በፌዴራሉ መንግስት በተመደበ 14.5 ቢሊዮን ዶላር ወጪ የጎርፍ መከላከያዎች ተጠናክረው መሰራታቸውን አገረ ገዢው ይናገራሉ። ያም በመሆኑ የአሁኑ ወጀብ ያደረሰው ጉዳት ከዚህ የከፋ እንዳይሆን ለመከላከል መቻሉን ነው የሚገልጹት። ፕሬዚደንት ጆ ባይደን ሃሪኬን አይዳ ሉዊዚያና ላይ ያደረሰችውን ጉዳት ባለፈው አርብ በአካል ተገኝተው ተመልክተዋል። To date, we've also provided $100 million in direct assistance directly to እስካሁን ለሉዊዚያናና ነዋሪዎች በቀጥታ የሚሰጥ 100 ሚሊዮን ዶላር መድበናል። አምስት አምስት መቶ ዶላር ለእያንዳንዳቸው በየባንክ ሂሳባቸው ይገባላቸዋል። በአስቸኳይ ለሚያስፈልጋቸው ጉዳይ ሊያውሉት እንዲችሉ በማለት ነው። የአየር ንብረት ጉዳይ ሳይንቲስቶች የውቅያኖሱ ሙቀት እየጨመረ በሄደ መጠን ከባድ ማዕበልና ወጀብ እንደሚደጋግም መጠበቅ አለብን ብለዋል። የፕሬዝደንት ባይደን ከፍተኛ አማካሪ፣ የቀድሞ የሉዊዚያና ዲሞክራት የዩናይትድ ስቴትስ ምክር ቤት አባል ሴድሪክ ሪችመንድ በኤቢሲ ቴሌቪዥን ቀርበው በሰጡት ቃል የአየር ንብረት ለውጥን በሚመለከት እርምጃ መውሰድ የግድ ነው ብለዋል። these once in a century storms are starting to come almost every other year they're bigger they're stronger they're re እንዲህ ያለው በምዕተ ዓመት አንዴ የሚከሰት ከባድ ዝናብ አሁን በየዓመቱ ማለት በሚቻል ደረጃ እየተደጋገመ መምጣት ጀምሯል። ዶፉም ከፊተኞቹ በመጠኑ የገዘፈ ከመሆኑም ሌላ የሚመጣውም በበለጠ ኃይል ነው። ስለሆነም ከቀደሙቱ የበለጠ ጉዳት ያስከትላል። የአየር ንብረት ለውጥ ኒውዮርክ ኒው ጀርዚ እና ፔንስልቬንያ ላይ እያደረገ ያለውን ልናጤን ይገባል ብለዋል ሴድሪክ ሪችመንድ። ስለዚህም እኛም ለጉዳዩ መፍትሄ ለማምጣት የሚያስፈልጉትን ሕጎች ማውጣት ላይ እንሰራለን ብለዋል። ለአሁኑ ግን ደቡብ ሉዊዚያና ላይ ሚሊዮኖች መብራት የላቸውም። በየነዳጅ ማደያው ረጃጅም ሰልፍ በብዛት ይታያል። በርካታ መኖሪያ ቤቶች በጄኔሬተር እየተጠቀሙ ነው። የሉዊዚያና ሪፐብሊካን ሴኔተር ቢል ካሲዲ ፌዴራሉ መንግስት ስለሰጠው ምላሽ አመስግነዋል። ተጨማሪ እርዳታ እንደሚያስፈልግም አክለው ገልጸዋል። የፌዴራሉ መንግስት አጋር ተቋማት ደርሰውልናል፣ ለዚያም አመሰግናቸዋለሁ። የሆነ ሆኖ አሁንም ነዳጅ ያስፈልገናል። የኤሌክትሪክ ኃይልም መኖሪያ ቤቶችም ያስፈልጉናል ከዚያ በማስከተል ደግሞ በሁለቱ ፓርቲዎች ትብብር ለዘለቄታው መሰረተ ልማትን የተመለከተ ህግ ማሳለፍ ይኖርብናል። በሌላ በኩል ግን ሰውን እስከ መስከረም 29 ኤሌክትሪክ አይቀጠልልህም ብለነው ስናበቃ ግድ የለህም ሁኔታዎች ይሻሻላል ብሎ ማጽናናት ይከብዳል። ሄሪኬን አይዳ ባስከተለችው ከባድ ዝናብ ጎርፍና አውሎ ንፋስ በሀገሪቱ ዙሪያ የሞቱት ሰዎች ቁጥር እስካለፈው ቅዳሜ ቢያንስ 65 የደረሰ ሲሆን ሉዊዚያና የ12 ሰዎች ህይወት መጥፋቱን መዝግባለች ኒውዮርክ ኒው ጀርዚ እና ፔንሲልቬንያ ቢያንስ 40 ሰዎች ሞተዋል የኒው ጀርዚዋ ማንቪል ከተማ ነዋሪዎች በከባድ ዝናብና ጎርፍ የደረሰውን ጥፋት እያጸዳዱ ናቸው ከነዋሪዎቹ አንዱ ሻህ ዛብ የሆነውን ማመን አቅቶኛል ይላሉ ማንቪል ኢዝ ማንቬል ጉድ ሆናለች። በርካታ ታታሪ ሠራተኞች የሚኖሩባት፣ ሁሉም የሚረዳዳባት በጣም ግሩም ከተማ ነች። አሁን ይሄ ነገር ከየት መጣ ሳንል በድንገት መጣብን። ቤቴን ያጋዛኝ አሻሻጭ አካባቢው ትንሽ ጎርፍ ሊያሰጋው እንደሚችል ጠቀስ አድርጎልኝ ነበር። ነገር ግን ያንተን ቤት ፈጽሞ የሚያገኘው አይመስለኝም ነው ያለኝ፣ ይላሉ። ሻ ያም ባለኝ በስምንት ወሩ አይዳ መታ ለስራ የምጠቀምባቸውን መኪናዎች አወደመቻቸው። ቤቴም በአራት ሜትር ከፍታ በጎርፍ ተጥለቅልቋል ብለዋል። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ የሰኞው ምሽት ዝግጅታችንን ነው በመከታተል ላይ ያላችሁ። ስርጭታችንን በማቀናበር ብርሃን ኃይሉ፣ በመስተንግዶ ደግሞ ጽዮን ግርማ አብሬያችሁ ነኝ። ወደ ሁለተኛው አጋማሽ የመጀመሪያ ቅንብር ከማልፋችን በፊት አንድ ሙዚቃ ጋብዛችሁ አብነት አጎናፍር ማን ነው ያለው

ማነው ያለው ብዬኔ ሰው አልወቅስም ማነው ያለው ውስጤላ ያውቆ ማንም ማነው ያለው ስቆ ማለት መተው ነው የሚያኖር የሠራም ደግ አባት ነው።

አቀናባሪያችን ብርሃን ኃይሉ ለሙዚቃ የተያዘው ጊዜ በጣም አጭር ነው ብላኛለች። ስለዚህ ወደሚቀጥለው ዘገባችን እናልፋለን። ወደ ደቡብ ክልል ነው የምናመራው። ደቡብ ኢትዮጵያ ወደ ኬንያ ሲዘዋወር የነበረ 780 ኪሎ ግራም ካናቢስ የተሰኘ አደንዛዥ እጽ መያዙን የኢትዮጵያ ጉምሩክ ኮሚሽን አስታወቀ። የኮሚሽኑ የሐዋሳ ቅርንጫፍ ጽሕፈት ቤት የአደንዛዥ እጹ ዝውውር መቆጣጠሪያ አስቸጋሪ የሆነ መምጣቱንም አስረድቷል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ሪፖርት ያስደምጠናል። የቅርንጫፍ ጽህፈት ቤቱ የህግ ተገዥነት ምክትል ስራ አስኪያጅ አቶ ሁዴ ሳለማ በከባድ ጭነት ማመላለሻ ተሽከርካሪም ከኢትዮጵያ ወደ ጎረቤት ሀገር ኬንያ ሲሻገር የነበረ 780 ኪሎ ግራም አደንዛጅ እጽ መያዙን አስታውቀዋል። ሲያዝም ከላይ ብሎኬትን በሽፋንነት በመጠቀም ከውስጡ ሀሺሽ ወይም ካናቢስ ተብሎ የሚታወቀውን አደንዛጅ እጽ ጭኖ ለማለፍ ሞክሩ ነው የተያዙት። በወቅቱ ሲያዝም በተረኛ ፈታሾችና በወቅቱ የነበሩት ፌዴራል ፖሊስ አማካኝነት ሀሺሹ ቁጥጥር የምስር ልውጭ እንቅስቃሴውም ከጊዜ ወደ ጊዜ የተለያዩ አይነት ዘዴዎችን እየተጠቀሙ ለማውጣት የምንቀሳቀሱበት ሁኔታ ነው ያለ። አልፎ አልፎ ከላይ ሽፋን ይጠቀማሉ። አልፎ አልፎ ደግሞ ነዳጅ በማስመሰል በቦቴ አይነት ጭነት ይዞ ለመሄድ ይጠቀማሉ። አንዳንድ የፍጆታ እቃዎችን በሽፋንነት እየተጠቀሙ እንዳይታይ ከላይ እየሸፈኑ ወደ ኬንያ ለመውሰድ እንቅስቃሴዎች ይታያሉ። አቶ ደሳ የአደንዛዥ እጽ ዝውውር ማስቆም አልተቻለም ስሉም ተናግሯል። መቆጣጠር ስራው ጥረት እየተደረገ ቢሆንም አጠቃላይ ከፍሰቱ አንጻር ቁጥጥሩን ኦቨርኦል ማሸነፍ አልተቻለም። በተለይ ምርቱ የምመረትበት አካባቢ ብዙ ስራዎች ይጠብቃል። የአካባቢው መስተዳደር ምርቱ የምመረትበት አካባቢ ተገቢውን ክትትል በማድረግ ከምርቱ ጅማሮ ጀምሮ መቆጣጠር ብቻ ጠቃሚ ነው የሚሆነው ባለ መረጃ መሰረት እነዚህ ሃሺሽ ይመረታሉ ተብሎ የምታስብባቸው የሻሸመኔ አካባቢ። ዛሬ የተያዘውንም የካናቢሱን ግምታዊ ዋጋም ተናግሯል። ጋምቦ ወይም ኬንያ ቦርደር የሚሸጥበትን የአምና ዋጋ ብንወስድ 780 ኪሎ ግራሙ ወደ ዋጋ ሲዞ ከሶስት ነጥብ ሁለት ሚሊዮን ግምታዊ ዋጋ በላይ ያወጣል ማለት የኬንያ መነሻ ዋጋ ውስድን ብንወስድ ይህን ሊያወጣ የሚችል ነው። ዛሬ የተያዘ የተገባደረ ባለው በ2011 ዓ ምት ብቻ በቁጥጥር ስር አውናል ያሉትን የካናቢስን መጠን ሲገልጡ በኢትዮጵያ ውስጥ ህጋዊ የአንድ ኪሎ የእጹ ዋጋ ባለመኖሩ በኬንያ ዋጋ ተናግሯል። ይሄ የመጀመር አይደለም፣ በየጊዜው እያዛል እንደውም ፍሰቱ ከጊዜ ወደ ጊዜ መጨመሩ ነው መረጃዎቻችን የሚያሳዩት። ወደ 180 ሚሊዮን እና ከዛ በላይ ግምታዊ ዋጋ ያላቸው ሀሺሾች ናቸው የተያዙት ማለት ነው። እንቅስቃሴውም ይሄ ሁሉ ከመሀል ሀገር ወደ ኬንያ ሲደረጉ አብዛኛው በዲላ መስመር፣ አልፎ አልፎ ደግሞ በአርባ ምንጭ አርጎ በኮንሶ መስመር ሲንቀሳቀሱ ነው የተያዙ። የመጀመሪያ ጊዜያችን ሳይሆን በየጊዜ ቁጥጥር ይደረግባቸዋል፣ ይያዝባቸዋል። ቁጥጥሩ የጠነከረ ቢሆንም በዛው ልክ ግን ገበያ ፍላጎቱ ኬንያ አካባቢ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ነው ያለው። ከኢትዮጵያ የሚነሳው ይኸው ካናቢስ የተሰኘ ደንዛዥ እጽ መዳረሻው አፍሪካ አውሮፓና የተለያዩ ሌሎች ሀገራት መሆናቸውንም አቶ ሁደሳ ተናግሯል። በግለሰብ ደረጃም ሆነ በሀገሪቱ ላይ እያስከተለ ነው ያሉትንም ጉዳት አብራርተዋል። ዜጋን ይጎዳን። የኢኮኖሚ ጉዳት ያመጣል። የፖለቲካ ኢንስታቢሊቲ ያመጣል። የደነዘዘ ሰው የሚሰራውን ነገር አያቅም። ከዚህ ጋር ተያይዞ ከኢትዮጵያ ተጭኖ እንበልና ኬንያ ሄደው ሆነ ሀገር ተያዘ ስባል በአገር ግንባታ ላይ ምን ያክል ኔጌቲቭ ኢምፓክት እንዳለው ማየት ይቻላል። ሶ እንደዚህ አይነት ጎጂ የሆኑት እጾች ሲንቀሳቀሱ የሁሉም ሰው ርብርብ ተካቶበት ማሸነፍ እጅግ በጣም ጠቃሚ ነው የሚሆነው። ህብረተሰቡ ማንኛውም እጽ ሲመረትም ሆነ ስዘዋወር ካገኙ ለመስሪያ ቤታቸውና ለሕግ ተቋማት እንዲጠቁሙም ጠይቀዋል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም። ወደ ተከታዩ ዘገባችን ስናልፍ ሳምንታዊውን የሰኞ ምሽት ስፖርት ነው የምናገኘው። ለዓለም ዋንጫ የማጣሪያ ጨዋታ ማድረግ የጀመረው የኢትዮጵያ ብሔራዊ ቡድን በጋና አቻው የተሸነፈ ሲሆን፣ ሁለተኛ ጨዋታውን ከዚምባብዌ ጋር ነገ በባህር ዳር ያደርጋል። ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ ስሙን በዓለም የድንቃ ድንቅ መዝገብ አስፍሯል። እነዚህንና ሌሎች የሰኞ ምሽት ስፖርታዊ መረጃዎችን ኬኔዲ አባተ ከአዲስ አበባ እንደሚከተለው አድርሶናል። የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ የምድብ ማጣሪያ ባለፈው አርብ ከጋናቸው ጋር ያደረገውን ጨዋታ አንድ ለዜሮ ተሸንፏል። የጋና ብሔራዊ ቡድን በሀገሩ ያደረገውን ጨዋታ 35ኛው ደቂቃ ላይ ሙባረክ ዋካሶ ከኢትዮጵያ ግብ ክልል ውጭ ከረዥም ርቀት ላይ አክርሮ በመምታት ባስቆጠረው ግብ ነው አንድ ለባዶ ያሸነፈው። የዋልያዎቹ ግብ ጠባቂ ተክለ ማርያም ሻንቆ ለግብ ያልተጠበቀ ኳስ መቆጣጠር ተስኖት ኳሷ በእግሮቹ መሃል አልፋ ነው መረብ ላይ ያረፈችው። ግቧ ከተቆጠረች ከሁለት ደቂቃዎች በኋላ የኢትዮጵያ ብሔራዊ ቡድን ያገኘውን ቅጣት ምት ጌታነ ከበደ ወደ ጎል ቢመታም ግብ ጠባቂው አፎሪ ሪቻርድ ኳሱን በቀላሉ የመለሰ ሲሆን የመጀመሪያው አጋማሽ ቀሪ የጨዋታ ክፍለ ጊዜ ተጨማሪ ሙከራ ሳይታይበት ተጫዋቾቹ እረፍት ወጥተው ወደ መልበሻ ክፍላቸው አምርተዋል። ከእረፍት መልስ ግብ ጠባቂውን ተክለ ማርያም ሻንቆን በፋሲል ገብረ ሚካኤል እንዲሁም አማካዩን ታፈሰ ሰለሞንን በመስዑድ መሐመድ ቀይሮ ሁለተኛውን የጨዋታ ክፍለ ጊዜ የጀመረው የኢትዮጵያ ብሔራዊ ቡድን የውጤ ሁለት ለውጥ ግን ማምጣት አልቻለም። ወደ ጎል ክልል የመቅረብ ድክመት የተስተዋለባቸው ዋሊያዎቹ ጨዋታውን በጠባብ ውጤት ቢሸነፉም በኳስ ቁጥጥር ግን ከስመ ጥሩ የጋና ብሔራዊ ቡድን ጋር የተቀራረበ ክህሎት አሳይተዋል። በአሰልጣኝ ውበቱ አባተ የሚመራው የኢትዮጵያ ብሔራዊ ቡድን ኳታር ለምታስተናግደው የዓለም ዋንጫ ለማለፍ በምድብ ሰባት ከጋና፣ ደቡብ አፍሪካና ዚምባብዌ ጋር የተደለደለ ሲሆን ሁለተኛ የማጣሪያ ጨዋታውን ነገ ከዚምባብዌ አቻው ጋር በባህር ዳር ዓለም አቀፍ ስታዲየም ያደርጋል። ለዚህ ጨዋታም ከትናንት በስቲያ ምሽት ከጋና የተመለሰው የኢትዮጵያ ብሔራዊ ቡድን እንዲሁም በተመሳሳይ ቀን አዲስ አበባ የገባው የዚምባብዌ አቻው በባህርዳር ዝግጅት በማድረግ ላይ ናቸው። በኮቪድ-19 ወረርሽኝ ምክንያት ለአንድ ዓመት የተራዘመው የቶኪዮ 2020 ኦሎምፒክ ትናንት እሁድ በተካሄደ የፓራሎምፒክ ጨዋታዎች የመዝጊያ ስነ ስርዓት ፍጻሜውን አግኝቷል። በውድድሩ የተሳተፈው የኢትዮጵያ ፓራሎምፒክ ብሔራዊ ቡድን ውድድሩን አጠናቆ ከመዝጊያ ስነ ስርዓቱ አንድ ቀን ቀደም ብሎ ቅዳሜ ነሐሴ 29 ጠዋት ላይ ከቶኪዮ ወደ ሀገሩ ሲመለስ አቀባበል ተደርጎለታል። በቶኪዮ 2020 ፓራሎምፒክ ውድድር ኢትዮጵያ ሶስት አትሌቶችን ያሰለፈች ሲሆን አንድ የወርቅ ሜዳሊያና ዲፕሎማ በማግኘት ሜዳሊያ ካገኙ ሀገራት ተርታ ተሰልፋ በ59ኛ ደረጃ ነው ውድድሩን የጨረሰችው። በ1500 ሜትር በመወዳደር ለኢትዮጵያ በፓራሎምፒክ ታሪክ የመጀመሪያውን ወርቅ ያስገኘችው አትሌት ትዕግስት ገዛኸኝ ቦሌ አውሮፕላን ማረፊያ በተደረገው የአቀባበል ስነ ስርዓት ወቅት ለጋዜጠኞች በሰጠችው አስተያየት ለፓራሎምፒክ ውድድር ትኩረት እንዲሰጥ ጥሪ አቅርባለች። ፓራሎምፒክ ብዙም እውቅና የለውም ና ከዚህ በኋላ ባለው ሁሉም ሰው መንግስትም ሆነ ማንኛውም ኢትዮጵያዊ ሰው ተረድቶትና አውቆት የፓራሊምፒክን እንዲደግፍ እላለሁ ቢደግፍ ጥሩ ነው አሁን እኛ ሶስት ሆነ እኔን ካመጠን ከዚህ በኋላ ደግሞ በጣም ብዙ መስራት የሚችሉ ውጤት ማምጣት የሚችሉ ልጆች ስላሉ ለእነሱም እድል እንዲሰጣቸው ማንኛውም ሰው ድጋፍ ቢሰጥ ጥሩ ነው የቶኪዮ 2020 ፓራሊምፒክ ጨዋታዎችን ቻይና ታላቋ ብሪታንያ ና ዩናይትድ ስቴትስ በቅደም ተከተል ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ሲያጠናቅቁ አዘጋጇ ጃፓን 11ኛ ደረጃን ይዛ ውድድሩን ጨርሳለች ትናንት በፖላንድ ካውዞፍ በተካሄደ የዓለም አትሌቲክስ ኮንቲኔንታል ጎልድ ውድድር ወጣቱ አትሌት ታደሰ ወርቁ በ3000 ሜትር ሲያሸንፍ በሴቶች 1000 ሜትር ደግሞ ሂሩት መሸሻ ሁለተኛ ወጥታለች። አትሌት ታደሰ ወርቁ የ3000 ሜትር ውድድሩን 7 ደቂቃ ከ36 ሰከንድ 47 ማይክሮሰከንድ በሆነ ሰዓት ሲያጠናቀቅ ሁለት የሞሮኮ አትሌቶች ሁለተኛና ሶስተኛ ደረጃን ይዘው ተከትለውት ገብተዋል። በውድድሩ የተሳተፉት ሌሎች ኢትዮጵያውያን አትሌቶች ሀፍቱ ተክሉና ድንቅ አለም አየለ ወደ አራተኛና ስድስተኛ ደረጃን ይዘው አጠናቀዋል። በቅርቡ በኬንያ በተካሄደው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በ3000 ሜትር የወርቅ በ5000 ሜትር ደግሞ የብር ሜዳሊያ ያሸነፈው አትሌት ወርቁ ኢትዮጵያ ተስፋ የጣለችበት ተተኪ አትሌት ነው። በ1000 ሜትር የሴቶች ውድድር የተሳተፈችው አትሌት ሂሩት መሸሻ ደግሞ ሁለተኛ ሆና ውድድሯን አጠናቃለች። በዚህ ውድድር አሸናፊ የሆነችው የታላቋ ብሪታንያ አትሌት ጂሚሪኪ ናት። ለኳታር 2022 የዓለም ዋንጫ የምድብ ማጣሪያ ጨዋታዎች በተለያዩ አህጉሮች መካሄዳቸውን ቀጥለዋል። በትናንትና ዕለት የተለያዩ የአውሮፓ ሀገራት የምድብ ማጣሪያ ጨዋታዎችን ያደረጉ ሲሆን ጀርመን አርሜኒያን 6 ለ0፣ ፖላንድ ሳን ማሪዮን 7 ለ1፣ እንግሊዝ አንዶራን፣ እንዲሁም ስፔን ጆርጂያን 4 ለ0 በሆነ ተመሳሳይ ውጤት ያሸነፉባቸው ጨዋታዎች ከፍተኛ ጎል የተቆጠረባቸው ናቸው። ትናንት በተደረጉ ሌሎች ጨዋታዎች ቤልጅየም፣ ቡልጋሪያ፣ አልባኒያ፣ ዌልስና ሮማኒያም ተጋጣሚዎቻቸውን ሲረቱ ስዊዘርላንድ ከጣሊያን አይስላንድ ከሰሜን መቄዶኒያ እንዲሁም ኮሶቮ ከግሪክ አቻ ተለያይተዋል የአውሮፓ ሀገራት የማጣሪያ ውድድሩን በአስር ምድቦች ተደልድለው በማካሄድ ላይ ሲሆኑ አህጉሪቱ አስራ ሶስት ሀገራትን ለቀጣዩ የአለም ዋንጫ ታሰልፋለች የላቲን አሜሪካ ሀገራትም የማጣሪያ ውድድሮችን በማድረግ ላይ የሚገኙ ሲሆን ትናንት በብራዚልና በአርጀንቲና መካከል ሊደረግ የነበረው ጨዋታ ሊጀመር ደቂቃዎች ሲቀሩት አራት የአርጀንቲና ተጫዋቾች የኮቪድ-19 ዘጠኝ ህጎችን አላከበሩም በሚል ጨዋታው ተሰርዞ ለሌላ ጊዜ ተላልፏል። በእንግሊዝ የነበሩ አራቱ አርጀንቲናውያን ተጫዋቾች በብራዚል የኮቪድ-19 መከላከል ህግ መሰረት ለ14 ቀናት ራሳቸውን ማግለል ነበረባቸው። ነገር ግን ይህን አላደረጉም በሚል ነው የብራዚል ጤና ባለስልጣናት ባለቀ ሰዓት ጨዋታው እንዳይካሄድ ወደ ሜዳ ገብተው በጠየቁት መሰረት ውድድሩ እንዲራዘም የተወሰነው። በመጨረሻም ስኬት መገለጫው የሆነው ፖርቹጋላዊው ክርስቲያኖ ሮናልዶ ለሀገሩ ባስቆጠረው ጎል ብዛት የዓለም ክብረ ወሰንን ይዟል። የ36 ዓመቱ ሮናልዶ ባለፈው ሳምንት ሀገሩ ከአየርላንድ ጋር በነበራት የዓለም ዋንጫ ማጣሪያ ጨዋታ ያስቆጠራቸውን ሁለት ጎሎች ጨምሮ ለሀገሩ በዓለም አቀፍ ውድድሮች ያስቆጠራቸውን ጎሎች ብዛት 111 አድርሷል። በዚህም ከዚህ ቀደም በኢራናዊው ኮከብ አሊዴይ በ109 ጎሎች እንደ አውሮፓውያኑ ከ2006 ጀምሮ ጀምሮ ተይዞ የነበረውን የዓለም ክብረ ወሰን ሰብሯል። በዚህ ክብረ ወሰኑ በጊኔስ የዓለም ድንቃድንቅ መዝገብ ላይ ስሙን ማስፈር የቻለው ሮናልዶ የምስክር ሰርተፊኬትም ከተቋሙ ተሰጥቶታል። ለዛሬ መረጥናቸው የስፖርት መረጃዎች እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አድማጮች ዝግጅታችንን አጠናቀል እንሰናበታችሁ። ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በየዓመቱ በመስከረም ወር የመጀመሪያ ሰኞ የሰራተኞች ቀን ታከብራለች። ዕለቱ በሀገሪቱ የሚገኙ ሰራተኞችና ለዩናይትድ ስቴትስ ኢኮኖሚና ማህበራዊ እድገት ያበረከቱት አስተዋጽኦ የሚከበርበት ዕለት ነው። የሰራተኞች ቀን አከባበር የሚጀምረው የኢንዱስትሪ መስፋፋትን ተከትሎ በርካታ የእድገት ለውጦች በታዩበት 19ኛው መቶ ክፍለ ዘመን ነው። በወቅቱ በአሜሪካ ይካሄድ የነበረው የእርስ በእርስ ጦርነት እንደ አውሮፓውያን አቆጣጠር በ1865 ከመጠናቀቁ በፊት በተለይ በሰሜን ምስራቅ የሚገኙ የዩናይትድ ስቴት ከተሞች ከእርሻ መር ኢኮኖሚ ወደ ኢንዱስትሪ ተሸጋግረው ነበር። አዳዲስ የፈጠራ ግኝቶችም የጉልበት ስራ በማሽኖች እንዲተኩ ያስቻሉ ሲሆን በፍጥነት እየተስፋፉ የሄዱት የባቡር ሀዲድ ግንባታዎች ቁሳቁሶች ወደ ተለያዩ ፋብሪካዎችና ገበያዎች በቀላሉ እንዲሰራጩ አግዘዋል። እነዚህ ለውጦች ሰራተኞች በከፍተኛ ሁኔታ እንዲፈልሱ ያደረገ ሲሆን በተለያዩ የገጠር ክፍሎች የሚኖሩ ስራ ፈላጊ አሜሪካኖች የኢንዱስትሪ ከተማ ከተማው ወደነበሩት ኒውዮርክ፣ ቺካጎና ፒትስበርግ የመሳሰሉ ከተሞች መምጣት ጀመሩ። ጎን ለጎንም አዲስ ስራ ለማግኘትና ኑሯቸውን ለማሻሻል የሚፈልጉ በርካታ ስደተኞች በተለይ ከአውሮፓ በከፍተኛ ሁኔታ እየጎረፉ ነበር። የአሜሪካ ኢኮኖሚ እያደገ በሄደ ቁጥር በሺዎች የሚቆጠሩ ሰዎች በየፋብሪካው በቀን አስራ ሁለት ሰዓት በሳምንት ሰባት ቀን እጅግ አስቸጋሪና አደገኛ በሆነ ሁኔታ ውስጥ ዝቅተኛ ደሞዝ እየተከፈላቸው መስራታቸውን ቀጠሉ። ከዛም ባለፈ እድሜያቸው እስከ አምስት ዓመት የሚደርሱ ህፃናትን አዋቂዎች በሰዓት ከሚከፈላቸው 20 ሳንቲም እጅግ ባነሰ ክፍያ ማሰራት እየተለመደ መጣ። ቀስ በቀስ ግን አሰሪዎች የተሻለ ክፍያ እንዲከፍሉና የስራ ቦታዎችን ሁኔታ እንዲያሻሽሉ ለመደራደር እንዲቻል የሰራተኛ ማህበራት መደራጀትና የተለያዩ እንቅስቃሴዎችን ማድረግ ጀመሩ። በተለያዩ ጊዜያት የሚያዘጋጇቸው ስብሰባዎችና የስራ ማቆም አድማዎችም አድማውን በሚያካሂዱ ሰራተኞችና አድማ በታኞች መካከል በሚደርስ ግጭት ምክንያት አብዛኛውን ጊዜ ወደ ሁከት ይቀየራሉ። እንደ አውሮፓውያን አቆጣጠር በመስከረም 5 1882 ዓ.ም በተካሄደ ተቃውሞ በኒውዮርክ ከተማ የሚኖሩ 10,000 ሰራተኞች ያለ ክፍያ ፈቃድ በመውሰድ ከከተማው ማዘጋጃ ቤት ተነስቶ መዳረሻውን በመናፈሻ ቦታ ያደረገ ጉዞ አካሄዱ። ይህ ቀን የመጀመሪያው የሰራተኞች የረፍት ቀን ተብሎ ተቆጠረ። ከዛን ቀን ወዲህም የሰራተኞች የረፍት ቀን በይፋ እንዲካሄድ በቀረበው ጥያቄ ላይ የመንገድ ላይ ሰልፍና ለሰራተኞችና ለቤተሰቦቻቸው የመዝናኛ አከባበሮች እንዲካተቱበት ሀሳብ ቀረበ። ይህ በየአመቱ የሚከበረው የሰራተኞች ቀን የበጋው ወቅት የሚያበቃበት ይፋዊ ቀን ተደርጎም ይቆጠራል። ለመጀመሪያ ጊዜ ሲከበር በታቀደው መሰረትም እስካሁን በዓሉ በተለያዩ ሰልፎችና ቤተሰቦች አንድ ላይ ተሰባስበው ሽርሽሮችንና የተለያዩ ድግሶችን በማዘጋጀት ይከበራል። የሰራተኞች ቀን ብሔራዊ በዓል ሆኖ እንዲከበር እንደ አውሮፓያን አቆጣጠር በ1894 የቀረበውን ረቂቅ ሕግ በፊርማቸው ያጸደቁት ፕሬዚዳንት ግሮቨር ክሊቭላንድ በወቅቱ ሲናገሩ እውነተኛ የአሜሪካዊነት ስሜት ለሰራተኞች ለሚሰጥ ክብርና ይህ ክብር በከፍተኛ ልፋት ለመገኘቱ እውቅና ይሰጣል ብለው ነበር። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ደግሞ አንድ የፕሮግራም ማሳሰቢያ አለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኮንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤም ኤስ ኤም ኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስ ኬ ላይ ያገኙናል። ጋቢና ቬይ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። የተከበራችሁ ለተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላባል ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸውት ጽዮን ግርማለኝ፣ ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። በእኛ በኩል ሰላም በደን አደሩ።